ኢሁድ ኦልሜርት የመጀመሪያው የቀድሞ የእስራኤል ጠቅላይ ሚኒስትር ይሆናሉ በእስራት ሲቀጡ። ቀደም ሲል የኢየሩሳሌም ከተማ ከንቲባ በነበሩበት ወቅት ከቤቶች ንግድ ሥራ ቅሌት ጋር በተያያዘ ጉቦ ተቀብለዋል ተብሎ ተፈርዶባቸዋል። ኦልሜርት ዛሬ ወኒ ከመውረዳቸው በፊት ባወጡት መግለጫ አሁንም ቢሆን ከተከሰስኩበት ወንጀል ነጻ ነኝ ሲሉ በአቋማቸው ጸንተዋል። ሚኮል ከዚህ ቀደም ፈጽሞ ጉቦ ተቀብዬ አላውቅም። የቀረቡብኝን ክሶች ሙሉ በሙሉ አልቀበልም ነበር ያሉት ኦልሜርት በዕብራይስጥ። ያም ሆነ ይህ ግን ኦልሜርት ኢየሩሳሌም ከተማ ውስጥ እንዲሠራ የታቀደውን ዘመናዊ መኖሪያ ሕንፃ ግንባታ ለመደገፍ አንድ መቶ ሰላሳ ሺህ ዶላር ጉቦ ተቀብለዋል ተብለው በቀረበባቸው ክስ ጥፋተኛ ሆነው ተገኝተዋል። የቀድሞው ጠቅላይ ሚኒስትር ራሳቸውም ቢሆኑ ጥፋት ሰርቻለሁ ብለው አምነዋል ግን ምንም አይነት ወንጀል አልፈጸምኩም ነው የሚሉት። በልብ ከበድ መውደ אני מקבל ማንም ሰው ከህግ በላይ መሆን ስለማይችል ፍርዱን እቀበላለሁ። የምቀበለው ግን በሐዘኔታም ጭምር ነው ብለዋል። ኦልሜርት አክለው በመግለጫቸው ኦልሜርት የመጨረሻው ከፍተኛ የእስራኤል ባለስልጣን መሆናቸው ነው ወህኒ ሲወርዱ የቀድሞው ፕሬዚደንት ሞሼ ካትሳቭ ሴት አስገድዶ በመድፈር ወንጀል ተከሰው ጥፋተኝነታቸው በመረጋገጡ የሰባት ዓመት እስር ቅጣት ላይ ይገኛሉ። እነዚህን የመሳሰሉ ቅሌቶች ሕዝቡ በመንግሥቱ ላይ እምነት እንዲያጣ ከማድረጋቸውም በላይ የመረጧቸው ባለሥልጣናት ተስፋ አስቆራጭ በሆነ ደረጃ በሙስና የተዘፈቁ ሆነዋል የሚል ስሜት አሳድሮባቸዋል።